ብሔራዊ ባንክ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን ገለጸ። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው ልዩ የውጭ ምንዛሬ ጨረታ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን ሲያስታውቅ 27 ባንኮች በጨረታው ላይ መሳተፋቸውን ገልጸዋል። ይህ የብሔራዊ ባንክ እርምጃ የውጭ ምንዛሪ ገበያን ለማረጋጋት የሚወሰድ መሆኑን የፖለቲካዊ ኢኮኖሚ ተንታኝ የሆኑት ሸዋየው ሽታሁን ለአሜሪካ ድምፅ ተናግረዋል። ይህ በእንዲህ እንዳለ የዋጋ ንረት ተጽዕኖን ለመከላከል ድጎማ ይደረግባቸዋል ከተባሉ የገቢ ምርቶች አንዱ የሆነው የነዳጅ ችርቻሮ መሸጫ ዋጋ ባለበት እንደሚቀጥል መንግሥት አስታውቋል። ይህ እርምጃ ጠቃሚ ቢሆንም የትራንስፖርት ዘርፉ ተጨማሪ ትኩረቶችንም እንደሚሻ አስተያየት ሰጪዎች አመልክተዋል። ኬኔዲ አባተ የኢትዮጵያ ብሔራዊ ባንክ ዛሬ ረቡዕ ነሐሴ 1 ቀን 2016 ዓ ምት ያካሄደውን ልዩ የውጭ ምንዛሬ ጨረታ ውጤት ይፋ ሲያደርግ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን አስታውቋል። በጨረታው መሳተፍ የሚፈልጉ ባንኮች የሚፈልጉትን የዶላር መጠንና አንድ ዶላርን በስንት ብር እንደሚገዙ በጨረታ ማመልከቻቸው ላይ አመልክተው መወዳደር እንደሚችሉ ብሔራዊ ባንኩ ትናንት ነበር ያስታወቀው። በዚህም መሰረት ልዩ የውጭ ምንዛሬ ጨረታው በዛሬው ዕለት መካሄዱን በማህበራዊ የትስስር ገጾቹ ያስታወቀው ብሔራዊ ባንክ 27 ባንኮች በጨረታው ተሳትፈዋል ብሏል። ጨረታውን ያሸነፉ ሁሉም ባንኮች ለ1 ዶላር በአማካይ 179 ብር ማቅረባቸውንም ገልጿል። የፖለቲካዊ ኢኮኖሚ ተንታኝ የሆኑት አቶ ሸዋፈራው ሽታሁን ብሔራዊ ባንክ የወሰደው እርምጃ የውጭ ምንዛሬ ዋጋን የማረጋጋት ዓላማ ያለው እንደሆነ ያስረዳሉ። ዛሬ ጨረታ ማውጣት ሞኒተሪ ፖሊሲን ይመለከታል። ይህ ፖሊሲ የገንዘብ አቅርቦት እና የወለድ ምጣኔን የያዙ ናቸው። ይህንን ጨረታ የሚያካሄደው ለምንድን ነው ብለን ቅድም እንዳነሳነው ዋጋ ለመረጋጋት ነው። የውጭ ምንዛሬ ጨረታው ምን ፋይዳ ሊኖረው ይችላል፣ ምን ሚና ሊወጣ ይችላል ብለን በምንልበት ሰአት ገንዘቡን ሲሸጥ በገበያ ውስጥ የሚረጨው ገንዘብ እንዲጨምር ያደርጋል። ምን ማለት ነው? አሁን በአብዛኛው የውጭ ምንዛሬ ይካሄድ የነበረው ከብላክ ማርኬት ነው። የተሻለ ዋጋ ስላለው ማለት ነው። ጥቁር ገበያ ይነግዱ የነበሩት ሰዎች ከዚህ በላይ ይወደድልናል፣ የተሻለ ዋጋ እናገኛለን በሚል የውጭ ምንዛሬም ይዘውታል። ስለያዙት አሁን ብሔራዊ ባንክ ደግሞ ዋጋን ለማረጋጋት የውጭ ምንዛሬ ገበያን ለማረጋጋት አሁን በመሸጥ ይነው የማኒ ሳፕላዩን በገበያ ውስጥ መጨመር ፈልጓል ማለት ነው። ስለዚህ ዋናው ነገር ምንድን ነው? ዋጋውን የውጭ ምንዛሪውን ገበያ ዋጋውን ለማረጋጋት በሚል እና በገበያ ውስጥ ያለውን የገንዘብ አቅርቦት ለመጨመር በማሰብ ያረገው ነገር ነው። ይሄ ውጤቱን ምን ሊሆን ይችላል? በተወሰነ መጠን ሊያረጋጋው የብሔራዊ ባንክ ገዥ አቶ ማሞ ምህረቱም የማክሮ ኢኮኖሚ ማሻሻያው ዓላማ አብዛኛው የውጭ ምንዛሬ ግብይት እንቅስቃሴ ወደ ባንክ ስርዓት እንዲሸጋገር ማድረግና የምንዛሬ ተመንን ማረጋጋት እንደሆነ ገልጸዋል። አቶ ማሞ የጨረታው ውጤት ይፋ ከሆነ በኋላ በሰጡት መግለጫ ባለፈው ሳምንት ውስጥ በባንክና በትይዩ ገበያው መካከል ያለው የምንዛሬ ዋጋ ልዩነት ትርጉም ባለው መልኩ መጥበቡን ስለመናገራቸውን ባንኩ አመልክቷል። ብሔራዊ ባንክ ባወጣው መግለጫ ለንግድ ንግድ ባንኮች የአሜሪካ ዶላርን የሚሸጥላቸው ባቀረቡት የጨረታ ዋጋ ላይ በመመስረት መሆኑን ገልጾ፣ ሆኖም ማንኛውም ባንክ ለጨረታ ከቀረበው የዶላር መጠን ውስጥ ከ20 በመቶ በላይ እንደማይሰጠው አስታውቋል። ይህ የሆነበትን ምክንያት የፖለቲካዊ ኢኮኖሚ ተንታኙ አቶ ሸዋፈራው ሽታሁን ለአሜሪካ ድምፅ እንደሚከተለው አብራርተዋል። በገበያ ይወሰን ሲባል የትም አለ? ኢቭን አሜሪካኖችም እኮ ባንኮችን ይደጉማሉ አይደለም እንዴ? የአለም ኢኮኖሚ ሲስተም ፒውር ካፒታሊስት አይደለም። የትም የሆኑ የዚህ አለም ኢኮኖሚ ሚክስድ ኢኮኖሚ ነው፣ በቀይጥ በነፃ ገበያ እና በቁጥጥር ባለው ገበያ መሀል አቴቬሬጅ ዲስታንስ ያለው ነው። ስለዚህ እንደሱ ማደጎ ሀያ ፐርሰንቱ የዋጋውን ግሽበት ለመቆጣጠር እና ሚዛናዊ የሆነ የገንዘብ ስርጭት በገበያ ውስጥ እንዲኖር ለማድረግ ትክክለኛ ውሳኔ ነው። ይሄ ማለት ሪፎርሙን እደግፋለሁ ማለት አለ፣ ቴክኒካሊ ነው ያልኩ። ብሔራዊ ባንክ ባንኮች አንዱን የአሜሪካ ዶላር በ107.9 ብር አማካይ ዋጋ ለመግዛት መጫረታቸውን ያሳወቀው አብዛኛዎቹ ባንኮች ከገበያ ላይ አንዱን የአሜሪካ ዶላር ከ100 ብር ብዙም ባልበለጠ ዋጋ እየገዙ ባሉበት ወቅት ነው። የገበያውን ሁኔታ መሰረት በማድረግ ተመሳሳይ ጨረታዎችን በሚቀጥሉት ሳምንታት ውስጥም ሊያካሂድ እንደሚችል የጠቆመው ብሔራዊ ባንክ የዛሬውን ልዩ የውጭ ምንዛሬ ጨረታ ውጤት ተከትሎ ከነገ ነሐሴ ሁለት ቀን ጀምሮ አመላካች እለታዊ የውጭ ምንዛሬ ተመንን እንደሚያሳውቅ ገልጿል። ይህ በእንዲህ እንዳለ የነሐሴ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በሐምሌ ወር ሲሸጥበት በነበረው እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የነዳጅ ማደያዎች ያልተገባ የምርት ማከማቸትና የዋጋ ጭማሪ ከማድረግ እንዲቆጠቡ ያሳሰበው ሚኒስቴሩ በዚህ ላይ ጥብቅ ቁጥጥርና ክትትል እንደሚደረግም አሳስቧል። በሌላ በኩል ላለፉት ጥቂት ቀናት የነዳጅ አቅርቦት አነስተኛ እንደነበረ አሽከርካሪዎችና የመኪና ባለንብረቶች ተናግረዋል። ከመካከላቸው የሆነው ማዕረግ ጌታቸው የነዳጅ ማደያዎች የዋጋ ለውጥ ሊኖር ይችላል በሚል በወሩ የመጨረሻ ቀናት ሽያጭ መቀነሳቸው የተለመደ መሆኑን አውስቶ ዋጋው ባለበት እንደሚቀጥል መወሰኑን ተከትሎ በዛሬው ዕለት ግን ሽያጩ በነበረበት መቀጠሉን ተናግሯል። ገበያ መሩ የውጭ ምንዛሬ ስርዓት ሊያስከትል የሚችለውን የዋጋ ንረት ተጽዕኖ ለመቀነስ መንግስት ከፍተኛ ድጎማ አደርግባቸዋለሁ ካላቸው የገቢ ምርቶች ውስጥ ነዳጅ አንዱ ነው። ነዳጅ መደጎሙ የዋጋ ንረትን ለመቆጣጠር አስተዋጽኦ እንደሚኖረው የሚገልጸው አስተያየት ሰጪያችን ማዕረግ፣ ሆኖም የትራንስፖርቱ ዘርፍ ችግሮች በዚህ ብቻ ሊፈቱ የሚችሉ አይደሉም ይላል። ነዳጅ አቅራቢ ባለ ንብረቶች የፎሬን ኤክስቼንጅ ሬቱ ገበያ መር መሆኑን ተከትሎ ብዙዎቹ በገበያው ይተመናል ነዳጅም የሚል ተስፋ ነበር ነበራቸው። ይሁንና ነዳጅ አቅርቦቱ ላይ ግን እሱ አልተፈቀደላቸውም። ባለው ተመን እንዲሸጡ ነው የተደረጉት። ያንን ተከትሎ ረጃጅም ሰልፎች አሉ ዛሬ አዲስ አበባ ላይ። እኔም ከረጅም ሰልፍ በኋላ ቀድቼ ነው የወጣሁት። እውነት ለመናገር ትራንስፖርት የነዳጅ ብቻ ሳይሆን ሌሎች ነገሮችን ያካተተ ነው። የትራንስፖርት ዘርፍ አጠቃላይ የዋጋ ነገሮችን እንመልከት ከተባለ በእርግጥ ዋናው ጉዳይም ነዳጅ ነው። በዛ በኩል መንግስት ድጎማ እያደረገ መሄዱ አስፈላጊና ቢያንስ ቢያንስ ያለውን ሸቀጦች ዋጋ ንረት ለመቆጣጠር ለማረጋጋት በመጠኑም ቢሆን በጣም በጥቂቱም ቢሆን ያግዛል። ያ ማለት ግን ሙሉ በሙሉ ዋጋ ግሽበት ማረጋጋቱ በነዳጅ ላይ ብቻ የተወሰነ ነው ብሎ መናገር አስቸጋሪ ነው። ጋራጅ ባለሙያ ኑሮ የቤት ኪራይ ከጨመረበት፣ በተለያዩ ቦታዎች የሚያወጣው ወጪ ከጨመረበት አንተ ለሰርቪስ ስትሄድ ይጨምራል። የመኪና ስፔር ፓርት የሚሸጥ ሰው፣ የመኪና ዘይት የሚሸጥ ሰው በተመሳሳይ። ስለዚህ ቤንዚንና የናፍጥ ዋጋ አንድ አይነተኛ የማረጋጋ መንገድ ተደርገው ሊወሰዱ ይችላሉ፣ ብቸኛ መንገድ ግን አይደሉም። ከአዲስ አበባ ወደ አዳማ የህዝብ ትራንስፖርት አገልግሎት የሚሰጠው ብርሃኑ ሽፈራው ደግሞ መንግስት በአጠቃላይ በሀገር ላይ ላሉት የነዳጅ ተጠቃሚዎች ህጎ ማድረግ አለው የሚለውን ነገር ሰማ። ይሄ መኖር ጠብቀን ነበር ይጨምራል። አስርም ሆነ አምስት አራትም ይጨምራል ብለን አስበን ነበር። ባለበት መቀጠሉ ቆንጆ ነው። በዚህ ሰውም ታገለግሏለሁ። በጨመረ ቁጥር ያው ሰው ላይ ነው ሰው የሚጨምረው፣ ያኔ ቅሬታው ይጨምራል ብዬ አስባለሁ። ችግርን፣ ታሪፍን፣ የሰው መቸገርም ከነዳጅ አንጻር ብቻ ማየት ሳይሆን አሁን ለምሳሌ የምንገዛቸው ስፔሮች በአንጻራዊ እየጨመሩ ነው። አሁን ስፔር ለምሳሌ ቁጥጥር አይደረግበት ትናንት ባመጡበት ዋጋ አይደለም ዛሬ ላይ የሚሸጡለን ዶላር ጨምሯል፣ ይጨምራሉ። ዘይት እንደዚሁ ነው። ምን ነዳጅ ብቻ አይደለም። በዚህ ጉዳይ ላይ ከንግድና ቀጠናዊ ትስስር ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ሚኒስትሩን ጨምሮ የተለያዩ የመስሪያ ቤቱ ባለስልጣናት ስልካቸውን ባለማንሳታቸው ሊሳካልን አልቻለም። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለባለድርሻ አካላት በሰጡት ማብራሪያ ላይ መንግስት ለነዳጅ ድጎማ ብቻ አንድ መቶ ቢሊዮን ብር መመደቡን ተናግረው ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ